ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ጽዮን ግርማም እዚህ ጋቢና አብራኛለች። እንደምናመሻችሁ። በዛሬው የጋቢና ጉዞ ወደ ፍርድ ቤት እናመራለን። በጠቅላይ ፍርድ ቤት የዋስ መብታቸው እንዲጠበቅ የተበየነላቸው የኦሮሞ ፌዴራሊስት ኮንግረስ ፓርቲ አቶ በቀለ ገርባ ዛሬም አልተፈቱም። እየጠበኩኝ መጣና በህዳር አስራ አራት ቀጠሮ ተሰጠ። አሁን አቶ ጣማሉኝ አለ የአቶ በቀለ ገርባ ልጅ የተናገረችው ነው። በሌላ ዘገባ ሰሞኑም በቤኒሻንጉል ጉሙዝ ክልል የተፈጠረው ግጭት መነሻው በሁለት ግለሰቦች የግል ቂም ምክንያት ቢሆንም ግጭቱን ተከትሎ ግን ብሔር ላይ ያተኮረ ጥቃት ተፈጽሟል ሲሉ የአካባቢው ነዋሪዎች ገልጸዋል። እንግዲህ በተጨባጭ ትናንትና አስር ሰዎች ተፈልገው ተገኝተው ነበረ። አስር ሰዎች አምስቱ እዚያው ቦታው ላይ የተገደሉ ሲሆን ሁለቱ ውሃ ውስጥ ወይም ጉድጓድ ውስጥ ነው ተለቅመው የተገኙት። የክልሉን ሉን ባለስልጣናትም አነጋግረናል። ብሔርን ያማከለ ጥቃት እንደሌለ ነው የሚያስረዱት። በሌላኛው ዘገባችን የአፍሪካንና የኢትዮጵያን ምጣኔ ሀብት ይዞታ እንቃኛለን። የኢትዮጵያን የእስር ቤት ይዞታ የሚያሳይ ዘገባም አለን። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዜናዎች በድጋሚ ተመልሰን መተናል። በዋስ እንዲፈቱ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የበየነላቸው የኦፌኮ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ ዛሬም ከስራ አልተፈቱም። ውሳኔው በሰበር ችሎት እንደታገደ ከአዲስ አበባ ያገኘነው መረጃ ደርሶናል። ዝርዝሩን ከዜና በኋላ በሚኖረን ጊዜ ይዘን እንመለሳለን። ኒውዮርክ ከተማ ውስጥ አንድ ትልቅ የኪራይ መኪና የያዘ ሰው ብዛት ያላቸው ብስክሌት የሚነዱ ሰዎች በሚመላለሱበት ጎዳና ላይ በፍጥነት ነድቶ ቢያንስ ስምንት ሰዎች ገድሎ በርካታ ባቆሰለበት ማግስት የከተማይቱ ፖሊሶች ከፍተኛ ጥበቃ እያደረጉ ነው። ተጠርጣሪው ሰው ሴይፎሎ ሴይፖቭ የተባለ ከኡዝቤክስታን የፈለሰ የ29 ዓመት ዕድሜ ሰው መሆኑን ፖሊሶች መግለጻቸውን የዜና ዘገባዎች ጠቅሰዋል። ሰውየው ሁለት የውሸት ጠመንጃዎችን ይዞ ከመኪናው በወጣበት ወቅት በፖሊስ ተኩስ ተመትቶ ቆስሏል። ተጠርጣሪው በፖሊስ በሆስፒታል እየታከመ ሲሆን፣ ፖሊሶች ሌሊቱን ሙሉ ሰዎቹን ለማጥቃት ከተጠቀመበት ትልቅ መኪና ማስረጃ ሲሰበስቡ አድረዋል። ኒውጀርሲ ከተማ ውስጥ ትልቁን መኪና በተከራየበት ሆም ዲፖ በተባለ የሕንፃ መሳሪያዎች የሚሸጡበት መደብር መኪና ማቆሚያ ላይ ያለችው የተጠርጣሪው ናት የተባለችው መኪና በፖሊሶች ተከባለች። ናዝኡዳ የተባለ መስጊድ ውስጥ የነበረ ሰው ስለ ተጠርጣሪው ማንነትም እንደገለጸ ተዘግቧል። ብሩንዲያውያን የፖለቲካ ስደተኞች ወደ ሀገራቸው እንዲመለሱ የሀገሪቱ መንግስት ጥሪ ቢያስተላልፍም ስደተኞቹ ግን ደህንነት እንደማይሰማቸው በመግለጽ እያንገራገሩ ነው። ስደተኞቹን ያስጠለሉ የመካከለኛ አፍሪካ ሀገሮች ቡሩንዲያውያኑ እንዲወጡላቸው እየጎተጎቱ መሆኑም ታውቋል። የብሩንዲው ፕሬዚዳንት ፒየር ንኩረንዚዛ ለሶስተኛ የስልጣን ዘመን እንዳይወዳደሩ የነበሩባቸውን የሀገር ውስጥና ዓለም አቀፍ ግፊቶች ውድቅ አድርገው ስልጣን ላይ ለመቆየት መወሰናቸው ይታወቃል። በስተ መጨረሻም ሰሜን ምዕራብ የመን ውስጥ በምትገኘው ሰአዳ ክፍለ ሀገር ዛሬ በተካሄደ የአየር ድብደባ ቢያንስ 26 ሰው መገደሉን ሐኪሞችና የሀገሪቱ የጤና ባለሥልጣናት አስታወቁ። በድብደባው ሳውዲ አረቢያ ድንበር አቅራቢያ የሚገኝ አንድ ሆቴልና የገበያ ስፍራ ናቸው በቀጥተኛ ጉዳት የደረሰባቸው። ድብደባውን ያካሄደው በሳውዲ አረቢያ የሚመራው የአካባቢው ወታደራዊ ጥምረት ነው ሲሉ ዋና ከተማይቱን ሰንአን የዛሬ ሶስት ዓመት አካባቢ የተቆጣጠሩት የሁቲ ሺያ አማጽያን አስታውቀዋል። አድማጮች ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። Gabina VOA. Let's cross boundaries together. ቀዳሚው ዘገባችን ወደ ፍርድ ቤት ይሆናል የሚወስደ በዋስ እንዲፈቱ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚችሎት ችሎት የበየነላቸው የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ ዛሬም ከስራ አልተፈቱም። ውሳኔው በበላይ ፍርድ ቤት እንደታገደ መለስካቸው አመሃ ከአዲስ አበባ ዘግቧል። አቶ በቀለ ገርባ በዋስ እንዲፈቱ በፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ከትናንት በስቲያ የተሰጠው ትእዛዝ አቃቢ ህግ ባቀረበው አቤቱታ መሠረት በፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት መታገዱን የታሳሪው ልጅ ወይዘሪት ቦንቱ በቀለ ለቪኦኤ ገለጸች። እንደተለመደው ወደ ቅሊንጦ ማረሚያ ቤት አባቷን ለመጠየቅ በጠዋት የሄደችው ወይዘሪት ቦንቱ ለጊዜው እንዳላገኛቻቸው፣ ወደ ጽፈት ቤትም ተጠርተው እንደሄዱና ከባለሥልጣናቱ ጋር እየተነጋገሩ መሆናቸው ተነግሯታል። በመጨረሻም መጥተው የሆነውን እንዳስረዷት ገልጻለች። እየጠበኩኝ መጣ እና ለህዳር አስራ አራት ቀጠሮ ተሰጠ። አሁን አቶ ጣማሉኝ አለ። ለህዳር አስራ አራት ቀን ቀጠሮ የሰጠው አካል ማን ነው? ነግረውሻል? ለሰበር ሰሚ ችሎት አቃቤ ሕግ አቤቱታ ስላቀረበ ነው እና እስከዛ ድረስ የግድ መቆየት ያለበት ይሄ ተፈጻሚነት የለውም ነው የተባልሽው እስከ ዳር አስራ አራት እዛው ማረሚያ ቤት ይቆይና ክርክር ይደረጋል ነው የሰማሁት። ከእናንተ መካከል ከጠበቆች መካከል ይህን ነገር የሰማ አለ? በጣም የሚገርመው ነገር እሱ ነው። ከቤተሰብም ወይም ጠበቃ ተጠርቶ ወይ ባለጉዳዩ በቀለ ገርባ ተጠርቶ ፍርድ ቤት የተነገረን ነገር የለም። የሰማነው ከማረሚያ ቤት ነው። እኔ እንደ ሌላ ጊዜ እንደማደርገው ልጠይቀው ስሄድ ነው የሰማሁት ከማረሚያ ቤት እነሱም ትዕዛዙን ያመጡት ከዛ ነው ማለት ነው፣ እነሱ እንደሚሉት ማለት ነው። እንግዲህ ከየት እንዳመጡት እንግዲህ የምናውቀው ነገር የለም። እኛ ትላንትና ወረቀት ተሰጠን ለፌዴራሉ ከፍተኛ ፍርድ ቤት ለአስራ ዘጠነኛ ወንጀል ችሎት ወረቀት አስገቡና ከዛ የትኛው መዝገብ ልክ የትኛው መዝገብ ቁጥር ልክ እንደሆነ እነሱ መልስ ይስጡን የሚል ወረቀት ነው የተሰጠን። እና ወረቀቱም መብራት ጠፋ እና የተለያየ ምክንያት እየተሰጠ ቆየና ዘጠኝ ሰዓት አካባቢ ወረቀቱ ተሰጠን። በዛ ሰዓት ደግሞ ፍርድ ቤት ልንደርስ አንችልም፣ ከቅዲንጦ ማረሚያ ቤት ልደታ ፍርድ ቤት ልንደርስ አንችልም። ዛሬ ጠዋት ስንመጣ ደግሞ ይህ ነገር ተነገረ። ከአቶ በቀለ ገርባ ጠበቆች ለአንዱ ለአቶ አማ መኮንን ተመሳሳይ ጥያቄ አቅርቤላቸው ነበረ። እኛ ጠበቆችም ሆነ አቶ በቀለ አልተገኙም። ለነገሩ ነገሩ በዚህ ደረጃ በሚታይ አቤቱታ ላይ ያስቀርባል እስከሚባል ድረስ ያው አቤቱታ ያቀረበው አካል ብቻ ነው የሚቀርበው ስለዚህ ይህን የሰማነው እንግዲህ ከማረሚያ ቤት ነው። ግን እንደዚህም ሆነው እስካሁን ድረስ ለአቶ በቀለም ሆነ ለእኛ ለጠበቆቹ በእጃችን የደረሰ ምንም አይነት ትዕዛዝ የለም፣ የፍርድ ቤት ትዕዛዝ የለም። በዚህ መሀል ታዲያ ለእሳቸው ብቻ ስለተነገረ ማረሚያ ቤት የሚቆዩት እንጂ የታወቀ ነገር የለም ማለት ነው። እውነት ነው፣ በይፋ ለአቶ በቀለም ሆነ በጽሁፍ የደረሳቸው መጥሪያ የለም እስከዛሬ እኛ እስካናገርናቸው ጊዜ ድረስ በሌላ መንገድ ያው እኛ ጠበቆች መሆናችን ይታወቃል። በቀለ ለእኛም የደረሰን ነገር የለም። የማረቢያ ቤቱ ኃላፊዎች ለአቶ በከለና ለስራ ባልደረባው ለአቶ አብዱ ጀበር እና ለቤተሰቦቻቸው በቃል የነገሩት መረጃ ብቻ ነው ያለው። ግን በእኛም በኩል እንገምታለን በዚህ መልክ ሰበር ሰሚ ችሎት ጉዳዩ ቀርቦ ምናልባት እግድ ተሰጥቶ የሚለውን ነገር እኛም ጠንካራ ግምት አለን። ያው እንደዚህ የምንለው በእጃችን የደረሰ ስላልሆነ ነው። ለምን ነው ግምት የወሰዳችሁት? ጠንካራ ግምት የወሰዳችሁት? ምክንያቱም እንግዲህ መፈታት ነበረባቸው ከዛሬ ሁለት ቀን በፊት። እንዲሰውዬ እስከ ዛሬ ቆይቷል። በዚህ ጊዜ ውስጥ እንዴት ሊሳካ ይችላል ይሄ ነገር? እውነት ነው ባለፈውም እንደገለጽ ነው ጠቅላይ ፍርድ ቤቱ በጣም ዝርዝርና አስተማሪ ሊባል በሚችል በእኛ እምነት ውሳኔ አቶ በቀለ በዋስ እንዲወጡ ወስነዋል። ያ ውሳኔ በእለቱ መፈጸም ይችል ነበር፣ ይገባም ነበር። በእለቱ ባይፈጸም ትላንት መፈጸም ነበረበት። በእነዚህ በሁለት ቀን ሁሉ በፍጹም አጥጋቢ ያልሆኑ ምክንያቶች እየተሰጡ ሳይፈታ እስከ ዛሬ ቆይቷል። በዚህ መሀል እንግዲህ አካቤክ የሰበር አቤቱታ ሊያቀርብ ይችላል። አቅርቧል ብለን እንገምታለን። በዛው ፍጥነት ደግሞ እንግዲህ የሰበርሰሚ ችሎቱ የአካቤክን አቤቱታ ተመልክቶ ጉዳዩ ለሰበር ያስቀርባል በማለት የጠቅላይ ፍርድ ቤቱን ውሳኔ አግሎታል ብለን ነው የምንገምተው። ምናልባት የማረሚያ ቤቱን ኃላፊዎች በዚህ ደረጃ የተረጋገጠ ነገር በእጃቸው ባይኖር ይሄንን የፍርድ ቤት ስም አንስተው በዚህ መልክ መልስ ሰጥተው ጠበቃውንም ሆነ ቤተሰቦችን ያሰናብታሉ ብለን አንገምጥም። ለዚህ ነው ጠንካራ ግምት አለን ያልነው። ከሁለት ዓመት በፊት ሲሆን እንደዚህ አንድ ተመሳሳይ ውሳኔ በከፍተኛ ፍርድ ቤት ተወስኖ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ደግሞ ያን ውሳኔ አግዶ እንደገና ተከራክራችሁ በሰበር ሰሚ ችሎት አቅርባችሁ አቤቱታ ሰበር ሰሚ ችሎት ውሳኔ ለእናንተ እንደወሰነ ትዝ ይለኛል። ከዚህ ጋር ተመሳሳይነት የለውም ወይ? አሁን እዚህ ከዚህ ጋር ተመሳሳይ የሚያደርገው ጉዳዩ በተለየ ሁኔታ የተፋጠነ መሆኑ ነው። አንድ ጉዳይ ተፋጥኖ መወሰኑ በራሱ ችግር የለውም። በእኛ በኩል ግን ለሁሉም ጉዳይ በዚህ መልክ እንዲሆን ነው መሆን ያለበት፣ በሁሉም ጉዳይ እንደዚህ የተፋጠነ መሆን አለበት። ለማንኛውም አሁን ባለን መረጃ የሰበር ሰሚ ችሎቱ እና አቶ በቀለ ለኅዳር አስራ አራት ቀርበው ባካቤክ አቤቱታ ታይተበራ ላይ መልስ እንዲሰጡ መቀጠሩን ሰምተናል። ስለዚህ በእኛ በኩል ከዚህ በኋላ በዛ ክርክር መሳተፍ ይጠቅማል አይጠቅም የሚለውን ከአቶ በቀለ እና ከሌላ ስራ ባደረበ ከአቶ አብዱር ጀባር ጋር ተነጋግረን የምንወስነው ይሆናል። ወይዘሪት ቦንቱ በቀለን ተሰጥቷል በተባለው የእግድ ውሳኔ አባቷ ምን እንደተሰማቸው አካፍሏት እንደሆነም ጠይቂያታለሁ። በቀለ ምንም አንደኛውም የጠበቅነው ነገር ነው እሱም ብሏል። እኔ ቤት ከቤተሰቤ ጋር እስክቀላቀል ድረስ እኔ ራሴ አላመንኳቸውም ነበረ፣ አላምንም ነበረ እዛም ሲወሰን። ከዛ ግን በሚዲያ ሲነገር በራሳቸው የዜና አገልግሎት ተናግረዋል እና ብዬ አመንኩኝ። በመጨረሻ ማታ ሁለት ሰዓት ላይ ዜና ሲሰማ አመንኩኝ አለ። ከዛ በኋላ ደግሞ ማንቋተት ሲጀምሩ ድጋሚ የሆነ ነገር ቢኖር ነው አልኩኝ አለ። አንቺስ በግልሽ የምትሰማሽ ቦንቱ? እንደ ቤተሰብ እኔ ልጁ ነኝ፣ በጣም አባቴ ነው። ከእኔ ርቆ ማረሚያ ቤት ነው ያለው፣ ከቤተሰቡ ጋር አይደለም። በየዕለቱ በየቀኑ እንሰጋለን። ምክንያቱም ከኛ ጋር ስላልሆነ እንፈራለን። ምንም የሚገመት ነገር አይደለም እዚህ ሀገር የሚፈጸመው ነገር ስለዚህ እንፈራለን። ቢፈታም ያው ቅጣቱን እንደሚጠብቀው እናውቃለን፣ ግን ትንሽም ቢሆን ያረጋጋን ነበር ከቤተሰቡ ጋር መሆኑ፣ ከልጆቹ ከባለቤቱ ጋር መሆኑ ያረጋጋን ነበር። አሁን ግን ያም የሆነ አካ እንደሆነ የማናውቀው አካል ነው ውሳኔ የሚሰጠው ማን እንደሆነ አናውቅም፣ የሚሽረው ማን እንደሆነ አናውቅም። እንግዲህ ያየነው ነገር ቢኖር ይሄ የተመለከትነው ነገር በተጨባጭ ያየነው ነው። ይሄ በጣም አመሰግናለሁ ወንቱ ስለትብብርሽ። እኔም አመሰግናለሁ አቶ መለስካቸው። መለስካቸውን ለዘገባው እናመሰግናለን። በቤኒሻንጉል ጉሙዝ ክልል የተፈጠረው ግጭት መነሻው በሁለት ግለሰቦች የግል ቂም ምክንያት ቢሆንም ግጭቱን ተከትሎ ግን ብሔር ተኮር የሆነ ጥቃት ተፈጽመዋል ሲሉ በአካባቢው የሚገኙ ሰዎች ተናግረዋል። ወጣቶች አሰቃቂ በሆነ መልኩ ተገድለዋለን ብለዋል። የክልሉ የኮሚኒኬሽንስ ኃላፊ በበኩላቸው ጥቃቱ በፍጹም በአንድ ብሔር ላይ እያተኮር አይደለም የሚል መግለጫ ነው የሰጡት። ጽዮን ግርማ ዝርዝር አላት። ያለፈው ሳምንት ሐሙስ ጥቅምት 16 2010 ዓ.ም ሌሊት በቤንሻንጉል ጉሙዝ በከማሽ ዞን በሎዴጋንፎይ ወረዳ በሎዴዳሳ ቀበሌ ውስጥ በሁለት ግለሰቦች ጠብ ምክንያት በተቀሰቀሰ ግጭት የበርካቶች ሕይወት መጥፋቱና ንብረት መውደሙ ሲዘገብ ቆይቷል። የአካባቢው ነዋሪ ከዚህ ግጭት በኋላ በብሔር ላይ የተነጣጠረ ጥቃት ተፈጽሟል ሲሉ፣ የክልሉ መንግስት ጥቃቱ ብሔር ተኮር አልነበረም ሲሉ ይከራከራሉ። ስማቸውን ብንጠቅስ ችግር እንደሚገጥማቸው የነገሩን የአካባቢው ነዋሪ እኔ በቦታው ነበር፣ ሁኔታውን ተመልክቻለሁ፣ የሟቾችን አስክሬን ቆጥሬያለሁ ይላሉ። የተፈጠረው ነገር በዋነኝነት የሁለት ግለሰቦች ጠብ ነበረ፣ አጋጣሚ የተከሰተ ክስተት ነው። የነባር ብሔረሰቡና አማራ የሁለቱ ግጭት ነበረ። ከዛ አልፎ ያው ሰውየው አጋጣሚ ቀን ሰራተኞቹ ሲደበድቡበትና ወደ ቤቱ ሲሄዱ በህግ አምላክ በሚልበት ሰዓት ተጣልቶ አንድ ሰው መታ። ከዛ በኋላ ያ ሰው ተመቶ ወደ አመራሮች ተደውሎ ሰውየው ወደ ቅርብ ተደረገ። ከዛ በኋላ ልጅ ወደ ሐኪም ቤት መጥቶ የማይተርፍበት ነገር ሲፈጸም ሲሞት ወደ ቤተሰቦቹ ተመለሰ። ከዛ በኋላ ነው እንግዲህ ገጠመኞቹ ተረስተው ወደ ዘረኝነት ተቀሶ ሁሉ ህድመት የደረሱ ማለት ነው። ሲጀመር ይሄ ጉዳይ በጣም የሚጎላው ነዋሪው ህብረተሰብ ላይ አልነበረም አመራር ላይ ነው። በቃ የአመለካከት ችግር ላይ ነው ነገር የሚባባሰውና እኚህ ግለሰብም የክልሉ መንግስትም እንደሚለው ሟች የአስረኛ ክፍል ተማሪ የጉምዝ ተወላጅ ነበር። በማግስቱ አርብ ጠዋት በ17 2010 ማለት ነው ቤተሰቦቹ ለሟች ቀብር በመሄድ ላይ ያሉ ሌላ ግጭት ተቀሰቀሰ። በዚህም የክልሉ መንግስት የሞቱት ሰዎች ቁጥር ስምንት ነው ሲል ነዋሪው ቁጥሩን ከፍ ያደርጉታል። ከዛ በኋላ ጉዳዩ የብሔር ሆነ ያው የአማራ ተወላጆች ወይም አገው የሚባሉ ሰዎች ይህ ጭፍጨፋ እንግዲህ በተጨባጭ ትናንትና አስር ሰዎች ተፈልገው ተገንተው ነበረ። ከአስር ሰዎች አምስቱ እዛው ቦታው ላይ የተገደሉ ሲሆን ሁለቱ ውሃ ውስጥ ወይም ጉድጓድ ውስጥ ነው ተለቅመው የተገኙት። ትናንትና ቃብር ላይ የዋለው አስር ሰው ነው። ከአስር ሰው ዘጠኙ እዛው ሲቀበሩ፣ አንዱ በዘመዶቹ ምክንያት ወደ አማራ ክልል ይሄዳል ተብሎ ውዝግብ ላይ ነበረ። እንግዲህ ሰዎቹ ከሞቱ በሶስተኛ ቀናቸው ያው ሬሳ ማያልፍም ተብሎ ትናንትና ዘጠኝ ሰዓት አካባቢ ነው በስንት ጭቅጭቅ እንዲያልፍ የተደረገው። ከዛም አልፎ ልዩ ኃይሎቹ ተኩሰው መንብለው የሁሉ ነገር አልፎ ነው ሬሳው ያለፈው። እንግዲህ ያው የሞተውን ሰው እንኳን ለማሳለፍ ከባድ ነበረ። ሬሳ የሞቱትን ሬሳዎች በወቅቱ ለማንሳት ከባድ ነበረ እና በጣም የደረሰው በደል በጣም እጅግ የሚያሳ ሬሳው አያልፍም ሲባል ቤተ ዘመዶቹ ወይም ከአገር ቤት የመጡ ዘመዶቹ በግድ እኛም መሞት አለብን ያለዛ ይዘን እናልፋለን ብለው ቢባሉበት ሰዓት ይዘው ሲያልፉ አምስት መቶ ሀያ ሰው ነበር ሬሳውን ይዘው የሄድን እና ኦሮሚያ ክልል ውስጥ ከገባን በኋላ ተቀብለውን መኪና ጠርተው ሬሳ ጭነውልን እኛን ማረፊያ ሰጠውን። አድረን የወረደው ፖሊስ አዛዥ ተጠርቶ እኛን ተረክቦ ወደ ቦታ እንደሚመልስና እንከን እንዳይደርስብን አነጋግረው እንትን በስብሰባ አድርገው የተሸኘንበት ነው። ትናንት ነዋሪው በግጭቱ ወቅት ግድያ የተፈጸመው በአሰቃቂ ሁኔታ እንደሆነ በዝርዝር ያስረዳሉ። እሳቸው እንደሚሉት ጥቃቱን ሲፈጽሙ የነበሩት የሀገሬው ተወላጅ ወጣቶች ሲሆኑ የሚከላከሉትም የሀገሬው ተወላጆች ነበሩ ይላሉ። ግን ሁኔታውን መልሶ ለማሰብ የሚከብድ ዘግናኝ ነበር ብለዋል። አዎ ከባድ ነው። አሁንም ቢሆን የሚታየው ነገር በጣም ያንጃበበና ከባድ ነገር ነው። ማለት አሁን በዋናነት ማን እንዳጠፋ እየታወቀ እርምጃው እንኳን እስካሁን እየተወሰደ አይ፣ አሁን ሰው የት ነው ያለው? ሰው ያው ሙቷል የሚባላለ፣ ሩጦ ጠፍቷል የሚባላለ፣ እንዲሁም በአጋጣሚ ሀገር የለቀቀ ወደ ኦሮሚያ የገባለ፣ እዚህ ወረዳ ላይ መጡ የተቀመጣለ፣ የት እንደሆነም እስካሁን እዛ ቀበሌ ላይ ያለው ማለት ነው። ቀበሌ ላይ ያለ ሰው ተበትኗል። ልጆች ጥቶ፣ ሚስቱ ጥቶ፣ ንብረት ሀብቱ ቤቱ ጥቶ በዛው የሞታለ፣ በዛው ሩጦ እንደው ይሄዶ የቀራለ። ዞሮ ዞሮ ያው የእኛ የአማራ ብሔረሰብ ጠር የተረገመ ነው መሰለኝ ነው በየጊዜው ነው አይነት ክስተት። የቤንሻንጉል ክልል የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ መንግስቱ ፔሶ በበኩላቸው የብሔር ጥቃት ተፈጽሟል ሊባል አይችልም ብለዋል። እንደ ክልል መንግስትም ሆነ አጠቃላይ የአካባቢውን ማህበረሰብ ስናወያይ ጥቃቱ ሲደርስ ይህ አማራ ብሔረሰብ ላይ ያነጣጠረ ነው ብሔረሰብ ተኮር ነው የሚለው ኮምፕሊትሊ ስተት ነው። ነገር ግን ግለሰቦቹ የሁለቱ ብሔረሰብ ተወላጆች እስከመሆናቸው ድረስ የሟች ቤተሰብ እና ወጣቶቹ በደም ፍላስ ተነሳስቶ ጥቃት ሲፈጽሙ ሌላው ብሔረሰብ ላይ የፈጸሙት በመሆኑ እና መከላከል ሂደት ውስጥ ደግሞ የጉምዝ ብሔረሰቦችን አብሮ ጸጥታ ኃይሉ ጋር ራሱ የመከላከል ስራም ሲሰሩ ነበረ። ይሄ ማለት የብሔረሰቦች ግጭት እንዳልሆነ የሚያሳይ ነገር ነው። የጉምዝ ብሔረሰብ ተወላጆችም አብሮ የጥቃቱ ሰለባ ነበሩ ማለት ነው። በደም ፍላስ ተነሳሱ ሰዎች ስለዚህ ኮምፕሊትሊ አጠቃላይ የፖለቲካዊ አንደምታም የለውም፣ የብሔረሰብ ግጭትም አይደለም። በጎጂ ቤተሰቦች ወይም የሟች ቤተሰቦች ሌሎች ብሄረሰቦች ላይ ያደረጉት ጥቃት ነው። በእርግጥ ትክክል ነው ግጭቱ። ያም ሆኖ ግን ቁጥጥሩ ውስጥ እስከሚገባ ድረስ ራሱ የሁለቱም ብሔረሰብ ተወላጆች እርስ በርሳቸው እየተደጋገፉ ነው፣ ግጭቱን ሲከላከሉ የነበሩት። ያነጋገርናቸው ነዋሪ የአማራ ክልል መንግስት ተወካዮች፣ የብአዴን ጽፈት ቤት፣ የክልሉ ተወካይና የክልሉ መንግስት ከጥቃቱ የተረፉ ነዋሪዎች ጋር ውይይት እየተደረገ መሆኑን ጠቁመው፣ ነገር ግን አሁንም ስጋት ላይ ነን ብለዋል። አቶ መንግስቱ ፔሶ በበኩላቸው ክልሉ ሁሉንም ሰው በእኩል የሚመለከት ነው ብለዋል። ይሄ ግለሰቦች መካከል የተፈጠረ ግጭት እንጂ አንድ ብሔረሰብ ሌላ አካባቢ ሂዶ የመኖር ህልውናውን አደጋ ላይ የሚጥል ነው ብሎ መውሰድ አይቻልም። ምክንያቱም እኛ ክልል ውስጥ አብዛኛዎች ወረዳዎች ላይ ሁሉም የኢትዮጵያ ብሔር ብሔረሰቦች አብሮ ተቻችሎ ተከባብሮ በሰላም የሚኖሩበት ለዘመናት የቆየ እሴታችን ነው። ይሄ ምንም አይነት ብሔረሰቦች ማዕከል የሚፈጥረው ምንም አይነት ብሽታም አይኖርም፣ ሊኖርም አይችልም። በኢትዮጵያ ውስጥ የተቃውሞ እንቅስቃሴ ሲካሄድ በተለያዩ አካባቢዎች የድንበርና የብሄር መልክ ያላቸው ግጭቶች ይፈጠራሉ። ከቅርብ ጊዜ ወዲህ ደግሞ እንዲህ ያሉ ግጭቶች በተደጋጋሚ በመሰማት ላይ ይገኛሉ። ከግጭቱ በኋላ ከአደጋው የተረፉትን ወይም ደግሞ ጥቃት የተፈጸመባቸውን አብዛኞቹን ነዋሪዎች ስናነጋግራቸው እንዲህ ያለ ነገር ገጥሞን አያውቅም፣ የተጋባን የተዋለድን፣ አብረን የኖርን ህዝቦች ነን የሚል ምላሽ ይሰጣሉ። የክልሉ መንግስታትም ሲጠየቁ ተመሳሳይ ምላሽ ይሰጣሉ። ታዲያ እንዲህ ያሉ ግጭቶች ለምን መበራከት ጀመሩ? በስፋት መዳሰስ ያለበት ጥያቄ ነው። ባለፈው ሳምንት በዚህ ጉዳይ ላይ ያነጋገርናቸው የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ምላቱ ገመቹና የአረና ትግራይ የቀድሞ አመራር አቶ ገብሩ አስራት የኢትዮጵያ ሕዝብ እርስ በርሱ ከሚያጋጨው ነገር ከፍተኛ ጥንቃቄ ሊያደርግ ይገባል በሚል መምከራቸው ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። Go as go to, as go to, as go to. Jack, Jack, Jack, Jack, Ya to male. Hey ya male, male. Ya to male, dk nbr tynst wy znjldaktlbtia s brbdkntegy t t asktkt t قt zam fata aku ma garati deme vale sir ge jala likena cafe sir gachu be esa na hawai kushage esa jitha entala da vale sie ganda bulena የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። የአፍሪካ አጠቃላይ ምጣኔ ሀብት ከመቶኛ ከፍ ባሉ ፈጣን እድገት ጎዳና ላይ የሰነበተ ቢሆንም ባለፉት ሶስት ዓመታት ግን ዝግመት ታይቶበታል። ባለፈው ዓመት 26 ከ ከመቶ ማደጉን ነው የዓለም የገንዘብ ድርጅት አይምኤፍ የሚናገረው። በቀጣዩ ዓመት እድገቱ የ35 ከ ከመቶ እንደሚሆን የአይምኤፍ የአፍሪካ ሥራ አስኪያጅ አበበ አይምሮ ስላሴ ይናገራሉ። ሆኖም በተለይ አጠቃላይ አህጉራዊ እድገቱን ከተተነበየው በበለጠ ከፍ ለማድረግ ብዙ ሥራ እንደሚጠበቅ በማስረዳት የምጣኔው እድገት ወደ ነበረበት ከአምስት እስከ ስድስት ከመቶ እድገት እንዲመለስ ብዙ ስራ ይጠይቃል። እድገት የሚያሳልጡ ፖሊሲዎችን ማውጣትን ብቻ ሳይሆን በብቃት መተግበር፣ ድህነትን ለመቀነስ የተያዙ ጥረቶችን ወደፊት ለማሳካት ወሳኝ መንገድ ይሆናል። የዓለም የገንዘብ ድርጅት የተለያዩ የአፍሪካ ምጣኔዎችን አጥንቶ ባወጣው ዘገባ መሰረት የመንግስት የልማት ድርጅቶች የምጣኔ ሀብት ተሳትፎ ከአጠቃላይ የሀገር በጀትና የገንዘብ ምጣኔ ጋር በቀጥታ መገናኘቱ የመንግስትን ብድር ከፍ አድርጓል። ይህም የግሉን ዘርፍ ተወዳዳሪነት ማቀጨጭ ብቻ ሳይሆን የበጀት ፈተናዎች አሉት ይላሉ we have seen public debt go up from around የመንግስት ብድር በ2013 የአውሮፓውያኑ ዘመን ከነበረበት 34 በመቶ ባለፈው ዓመት ወደ 48 ከመቶ አድጓል። የዓለም የገንዘብ ድርጅት የአፍሪካ ምጣኔ በ3.6 ከመቶ እንደሚያደግ ሲተነብይ የልማት ጠቋሚዎች በፍጥነት እንደሚያድጉ ከሚጠብቋቸው ሴኔጋልና ዩጋንዳ በተጨማሪ ኢትዮጵያ በ8 ነጥብ 5 ከመቶ ታድጋለች ብሏል። የሀገሪቱ መንግስት በእርግጥ የሁለት ዲጂት እድገት በእቅዱ ማካተቱ የሚታወስ ነው። ባለፈው ሳምንት ለህዝብ ተወካዮች ንግግር ያደረጉት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሀገሪቱ ምጣኔ ሀብት በመልካም ሁኔታ ላይ እንደሚገኝ ገልጸው እድገቱም እንደሚቀጥል በቃል ብቻ ሳይሆን ተጨባጭ የፖሊሲ ትግበራዎች መፈጸማቸውን አስረድተዋል። በቅርቡ የኢትዮጵያ መንግስት ከወሰዳቸው እርምጃዎች አንዱ የወጪ ንግድን ያግዛል፣ ያሳልጣል በሚል እሳቤ የብር ምንዛሬ ዋጋ የወረደበት ጉዳይ ነው። የኢትዮጵያ ብሔራዊ ባንክ ብርን በ23 ብር ከ40 ሳንቲም ሲመነዘር የነበረውን ወደ 27 ብር ከፍ በማድረግ በአስራ አምስት ከመቶ ዝቅ ብሎ እንዲመነዘር ሲወስን ታዲያ ባለሙያዎች ውሳኔው የውጭ ንግድን ከማበረታታት ይልቅ ከዚህ በፊት እንደታየው የዋጋ ንረት ሊያመጣ ይችላል ሲሉ አስጠንቅቀው ነበር። መንግስቱ በፍጥነት የለም የዋጋ ንረት ዝቅ እንዲል ሥራ ሰርተናል፣ ዓመቱ ሙሉ በአንድ ዲጂት ቆንጥጠን ይዘነዋል ሲል ተደምጦ ነበር። ሆኖም ዋጋዎች ወዲያውኑ ሲያሻቅቡ ተስተውሏል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፓርላማ ለዚህ ሁኔታ መንግስታቸው ያቀደውን ሲያስረዱ፣ የብር የውጭ ምንዛሪ ተመን ከመጀመራችን በፊት በስቶክ ውስጥ የሚገኙ እህሎች እና ሸቀጦች ምንም አይነት ዋጋ ጭማሪ ሊደረግባቸው እንደማይችል የሚታወቅ ነው። በዚህ ላይ ስግብግብ ሆነው ዋጋ ለመጨመር የሚፈልጉትን ለመቆጣጠር የሚያስችል ምቹ ሁኔታ በመፍጠር ነው የጀመርነው። ስለዚህ ይህን መቆጣጠር የምንቀጥል ይሆናል ማለት የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ናቸው። የሳምንቱ አንኳር የሀገርና አህጉራዊ ምጣኔ ዜናዎች እነዚህ ሲሆኑ፣ አሁን ደግሞ ወደ ሸማቹ የቤት ምጣኔ እንለፍ። ከአዲስ አበባ የእህል ነጋዴዎች ማህበር ባገኘነው መረጃ መሰረት አንድ ኩንታል ማኛ ጤፍ በ2600 ብር ሲሸጥ፣ ነጭ ጤፍ በተለያየ ደረጃ ከ2100 እስከ 2500፣ ሰርገኛ ደግሞ ከ1800 እስከ 1900 ብር በኩንታል ተሸጠዋል። ማባያው የሽሮ አተር ደግሞ በአዲስ አበባ ከ1600 እስከ 1700 ብር በኩንታል ተሸጠዋል። በቆሎ የደረቀው ማለትም የከረመው እርጥበቱ የወጣለት ከ950 ድብልቁ እስከ ነጩ 1100 ብር በኩንታል፣ ስንዴ የሀገር በቀሉ 1100 የእርዳታ ስንዴ ደግሞ 950 ተሸጠዋል። ገብስ በየአይነቱ ከ750 ብር ጀምሮ እስከ 950 ብር በኩንታል ተሸጧል። ከኢትዮጵያ ብሔራዊ ባንክ ባገኘነው መረጃ መሰረት አንድ የአሜሪካ ዶላር በ27 ብር ከ048 ሳንቲም ሲመነዘር፣ ዩሮ ደግሞ 31 ከ80፣ ፓውንድ 34 ከ15 ተመንዝሯል። ለምሽቱ ያዝናቸው የንግድና ምጣኔ ሀብት ዜናዎች እነዚሁ ነበሩ። ሳምንት በሌላ ዝግጅት እንገናኛለን። እስከዚያው መልካም ቆይታው። Sia ma. As put to Valero, bendema, ma. Valero, be ma. Valero, be ma. እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። ሄኖክ ነገ ሌሎች ዝግጅቶችን ይዘን እንመለሳለን። እስከዛው ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ስጡን። በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። ከአልሳንቶስ ጋር በመሆን እንሰናበታለን። መልካም As to, as to, já, já get